ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 13 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ። አስተናጋጆቻችሁ ቆንጅ ይታዩና ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን። ድርድር ለመጀመር እየተዘጋጁ ያሉት ገዢው ኢህአዴግና ሀገር አቀፍ ፓርቲዎች ከመካከላቸው ሶስት ቋሚ አደራዳሪዎችን መረጡ። ቋሚ አደራዳሪ ከተመረጠ በኋላ እና አጀንዳ የሚያደራጅ ሶስት ቁጥር ያለው ኮሚቴ አቋቁመናል። ሌላ ደግሞ የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ናቸው የሰማችኋቸው። ዝርዝሩ በአብይ ርዕስ ይቀርባል። አርዕስተ ዜናውን ቆንጅት ታሰማናለች። ሶማሊያና አካባቢዋ ሀገሮች ለቸነፈር በተጋለጡበት በዚህ ጊዜ የዩናይትድ ስቴትስ ፕሬዚደንት ትራምፕ የውጭ እርዳታ ለመቁረጥ ያላቸው እቅድ እንዳሳሰባቸው ሁለት የዩናይትድ ስቴትስ ምክር ቤት አባላት ገልጸዋል። የኬንያ የመከላከያ ሚኒስቴር የአፍሪካ ህብረት ተልእኮ አሚሶም ውስጥ የተሰማሩ ወታደሮቹ የጽንፈኛውን ቡድን የአልሸባብ ካምፕ ደምስሰው 52 ታጣቂዎች ገለዋል ሲሉ ተናገሩ፣ የሚሉትና ብዙ ተቀሩ ሌሎችም ዜናዎች አሉ። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሶማሊያና በአካባቢዋ ያሉ ሀገሮች ለቸነፈር ተጋልጠው ባሉበት በዚህ ጊዜ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የውጭ እርዳታ እንዲቆረጥ ያላቸው እቅድ ያሳሰባቸው መሆኑን ሁለት የዩናይትድ ስቴትስ የምክር ቤት አባላት አስታወቁ። በዩናይትድ ስቴትስ የተወካዮች ምክር ቤት ሪፑብሊካኑ የሚኒሶታ ክፍለ ሀገር ተወካይ ታም ኤመር ስለ አፍሪካ ቀንድ ድርቅ ሚኒያፖሊስ ከተማ ውስጥ በተደረገ ውይይት ላይ ባሰሙት ንግግር አስተዳደሩ 31 ከመቶ የውጭ እርዳታ እንዲቆረጥ ያቀረበው ሀሳብ የሰብአዊ እርዳታ ጥረቶችንና ሽብርተኝነትን ለመታገል የተያዙ መርሃ ግብሮችን የሚጎዳ ነው ብለዋል። እንደ አልሸባብ ያሉ ሽብርተኛ ቡድኖች አሉ። እንዲህ ያሉ ቀውሶችን አጋጣሚ የመጠቀም ታሪክ አላቸው። ያ አሁን እንዲደገም እድል ልንሰጥ አይገባም ብለዋል። የምክር ቤት አባሉ ዲሞክራት የዩናይትድ ስቴትስ የተወካዮች ምክር ቤት አባል አን ክሎበቸር በበኩላቸው የዩናይትድ ስቴትስ የድርቅና የቸነፈር ሰለባዎች ለመሰደድ ከመገደዳቸው አስቀድማ ሀገራቸው እያሉ መርዳት አለባት ብለዋል። የሶማሊያ የገንዘብ ሚኒስትር አብድራህማን ድዋሌ በሀገሪቱ ድርቁ እየተባባሰ መሆኑን ለቪኦኤ ገልጸዋል። በሶማሊያው የአፍሪቃ ህብረት ተልእኮ አሚሶም ውስጥ የተሰማሩ ወታደሮቹ አንድ የጽንፈኛውን ቡድን የአልሻባብን ሰፈር ደምስሰው ሃምሳ ሁለት ታጣቂዎችን ገድለዋል ሲል የኬንያ የመከላከያ ሚኒስቴር አስታወቀ። የጦር መሣሪያዎችን መማረካቸውንም አክሎ ገልጿል ሚኒስቴሩ። ሚኒስቴሩ ባወጣው መግለጫ ወታደሮቹ በታችኛው ጁባ ባድሃዴ ከተማ አካባቢ ባለው የአልሻባብ ሰፈር ላይ ዛሬ ከሌሊቱ ሰባት ሰዓት ላይ ጥቃት እንደከፈቱ አመልክቷል። ጥቃቱ የተሰነዘረው የአልሻባብ ተዋጊዎች በስፍራው መኖራቸው በስለላ ሰራተኞች ከተደረሰበት በኋላ መሆኑን አክሏል። በቦምብ የተመታው የአልሻባብ ሰፈር ሶማሊያ ያሉት የኬንያ ወታደሮች በሚጠቀሙበት የጦር ሰፈር አካባቢ ያለ መሆኑን አንድ የአካባቢው ነዋሪ ተናግረዋል። የኬንያ ወታደሮች መትረየሶችን፣ ጥይቶችና ፈንጂዎችን ጨምሮ ብዛት ያለው መሳሪያ መማረካቸውንም ኬንያ አስታውቃለች። ባድሃዴ ኪስማዮ 200 ኪሎ ሜትር ርቀት ላይ የምትገኝ ስትሆን አሁንም የአልሻባብ ዋና ዋና ይዞታ ከሆኑ ከተሞች አንዷ ነች። ከኪስማዮ በስተምዕራብ ያሉ ነዋሪዎችም ዛሬ በሶማሊያ ክልላዊ ኃይሎችና በአልሻባብ ታጣቂዎች መካከል ሌላ ውጊያ ተካሂዷል ብለዋል። የኢጣሊያ መንግስትና ካቶሊካዊት ቤተ ክርስቲያኒቱ በጋራ በመሆን አፍሪቃውያን ስደተኞች ወደ ሀገሪቱ የሚገቡበትን መንገድ የሚያመቻች አዲስ ዘዴ ለመፍጠር እየተሰባሰቡ ናቸው በዚህ ሰብአዊ መተላለፊያ ባሉት እቅድ መሰረት ኢትዮጵያ መጠለያ ካምፕ ውስጥ የሚኖሩ ከኤርትራ፣ ከሶማሊያ እና ከደቡብ ሱዳን የሆኑ ወደ አምስት መቶ ስደተኞች ወደ ኢጣሊያ የሚዘዋወሩበትን መንገድ እያመቻቹ ናቸው ተብሏል። ሮም የምትገኘው ዘጋቢ ጆሴፊን መኬና ለአፍሪካ ክፍል ባልደረባ ለኪም ሌዊስ እንደገለጸችው ሂደቱ እስከ ሁለት ዓመት ድረስ እንደሚራዘም ታውቋል። ኪም ከ ጆሴፊን ጋር ያካሄደችውን አጠር ያለ ቃለ ምልልስ አዲሱ አበባ ያቀርባል። የኢጣሊያ መንግስት ከካቶሊክ ቤተ ክርስቲያንና ካሪታስ ከሚባለው የካቶሊክ በጎ አድራጎት ድርጅት ጋር በመተባበር ነው ኢትዮጵያ መጠለያ ካምፕ ውስጥ የሚገኙትን አምስት መቶ ስደተኞች ወደ ኢጣሊያ የሚሸጋገሩበትን ኮሪዶር ለመፍጠር ያቀደው። ስደተኞቹ ከኤርትራ፣ ከሶማሊያ እና ከደቡብ ሱዳን መሆናቸውንም የሮማ ዘጋቢ ጆሴፊን ገልጣለች። ጆሴፊን እንደገለጠችው እነዚሁ የረድኤት ድርጅቶች ከመንግሥት ጋር በመተባበር ከዚህ ቀደም ሶርያውያን ስደተኞችን እንዳወጡ የሚታወስ ሲሆን፣ ይህ አሁን አፍሪካውያን ስደተኞቹን የማውጣት እቅድ ግን ለመጀመሪያ ጊዜ የሚካሄድ ነው። አፍሪካውያን ስደተኞቹን ከኢትዮጵያ በማውጣቱ ሂደት የኢትዮጵያ መንግሥት ያለውን አስተያየት የአፍሪካ ክፍሏ ኪም ጠይቃ፣ ጆሴፊን ከሮማ ይህን መልሳለች። ጆሴፍን እንደገለጠችው የኢትዮጵያዋ ምክትል ውጭ ጉዳይ ሚኒስትር መሠረት ዘመነ ከኢጣሊያ የልዑካን ቡድን ጋር ተገናኝተው ለጉዳት የተጋለጡ እነዚህን ስደተኞች የማውጣቱ ጥረት የሚያስመሰግን መሆኑን በመግለጥ ድጋፋቸውን ሰጥተዋል። ኢጣሊያም ስደተኞቹን የመርዳቷ ውሳኔ እጅግ ጠቃሚና የሚያስደስት እንደሆነ ነው ሚኒስትሯ ያስረዱት። በአሁኑ ወቅት የኢጣሊያው የልዑካን ቡድን ትግራይ ውስጥ ከኤርትራ አዋሳኝ ድንበር ላይ ባሉት መጠለያ ጣቢያዎች የመጀመሪያውን ቅኝት እያካሄደ ሲሆን ይህንንም ጉዞ ያመቻቸው ጋንዴ የተሰኘው መንግስታዊ ያልሆነ የአካባቢው የሰብአዊ እርዳታ ድርጅት ነው። ኪም በዚያ ውይይቷ የሊቢያ አሳ አጥማጆች አስከሬን ማግኘታቸው ተዘግቦ ነበርና ስለ ሁኔታው እንድታስረዳት ላነሳችላት ጥያቄ ጆሴፊን ከሮም ስትመልስ አዎ አራት ሴቶች የሚገኙበት በጠቅላላው የ28 ስደተኞች አስከሬን እንደተገኘ መነሻውም የስደተኞቹ ጀልባ በመሰበሯ ባህር ውስጥ በመስጠማቸው እንደሆነና የሟቾች አስከሬንም እዚያው ሊቢያ ውስጥ በሚገኘው የህገ ወጥ ስደተኞች መካነ መቃብር እንደተፈጸመ ተናግራለች። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ትናንት ፈረንሳይ ዋና ከተማ ፓሪስ ፖሊሱን በጥይት የገደለው ተብሎ የተጠረጠረው ታጣቂ አስከሬን አጠገብ በእጅ የተጻፈ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን የሚያሞግስ ወረቀት መገኘቱን የሀገሪቱ የጸረ ሽብር አቃቤ ህግ ፍራንሷ ሞሌን ገለጹ። አጥቂው የ39 ዓመት ዕድሜ ያለው ካሪም ቼፍሪ የሚባል ነው ብለዋል። ካሁን ቀደም ባደረጋቸው የጥቃት ሙከራዎች ረጅም ሬኮርድ ያለው ሰው ነው ሲሉም አቃቤ ህጉ አስታውቀዋል። ፖሊሶች ባለፈው የካቲት ወር አስረውት በቂ ማስረጃ ባለመገኘቱ እንዲለቁት መገደዳቸውን የተገለጸው ፖሊሶች ቾፍሪ ሌሎች ግብረአበሮች ይኖሩት እንደሆነ እየተከታተሉ ናቸው ብለዋል ባለስልጣኑ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ይህ ጥቃት በፈረንሳይ በመጪው እሁድ በሚካሄደው ምርጫ ላይ ምንም አይነት አንድምታ አይኖረውም ሲሉ በትዊተር ጽፈዋል። ይህ በዚህ እንዳለ ፓሪስ ሻንዘሊዜ ጎዳና አቅራቢያ ከደረሰው ከዚህ የሽብርተኛ ጥቃት በተያያዘ ሲፈለግ የነበረው ቤልጅየማዊ አንትወርፕ ከተማ ውስጥ እጁን ለፖሊሶች ሰጥቷል። ዛሬ አንድ የቤልጅየም አቃቤ ሕግ በሰጡት ቃል የራሱን ምስል ቁጥር አንድ ተጠርጣሪ ሽብርተኛ ተብሎ በማህበራዊ መገናኛ የተሰራጨውን ካየ በኋላ ትናንት ከመሸ ፖሊስ ጣቢያ መጥቶ እጁን ሰጥቷል ብለዋል። ስለ ተጠርጣሪው ሌላ ተጨማሪ ማስረጃ አልተገኘም። ለፓሪሱ ጥቃት ኃላፊነት የወሰደው እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ሰዎቹን ተኩሶ የገደላቸው አቡ ዩሱፍ ቤልጂያዊ የሚባል የእስላማዊ መንግስት ተዋጊ ነው ማለቱ ይታወሳል። ፖሊሶች በጥቃቱ የተገደለውን ታጣቂ ሶስት የቤተሰብ አባላት ለጥያቄ በቁጥጥር ስር አውለዋል። የዩናይትድ ስቴትሷ አርካንሳ ግዛት በ12 ዓመት ውስጥ የመጀመሪያ የሞት ቅጣት ፈጸመች። ሌዴል ሊ የተባለው የ51 ዓመት ዕድሜ ሰው የሞት ቅጣቱ የተፈጸመበት እንዲዘገይለት የቀረበውን አቤቱታ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውድቅ ካደረገ በኋላ ነው። ሊ የሞት ቅጣት የተፈረደበት በአውሮፓውያኑ የዘመን አቆጣጠር በ1993 ዓ ም የዛሬ ሀያ አራት ዓመት ማለት ነው። አንዲት ሴትን በሌባ ጎማ ቀጥቅጦ መግደሉ በመግደሉ እንደነበረ ተገልጿል። ጠበቃው ባወጡት መግለጫ የምንጠይቀው ሊ ዘመናዊ የተፈጥሮ የዘር ሐረግ ወይም የህብለ በራሄ ወይም የዲኤንኤ ምርመራ ከወንጀሉ ነፃ መሆኔን አረጋግጦልኛል ያለውን ፍርድ ቤቱ እንዲሰማለት ብቻ ነው ብለዋል። ሊ የሚያስተኛውን ወይም ህሊናን የሚያስተውን መድኃኒት ሚዳዞማልን ጨምሮ ሶስት አይነት መድኃኒቶች ተሰጥተውት ነው የተገደለው። ግዛቲቱ ያላት የመድኃኒቱ አቅርቦት በዚህ ወር መጨረሻ ከጥቅሙ ውጪ እንደሚሆን ተነግሯል። እናም ያ ከመሆኑ በፊት ባሉት 11 ቀናት ስምንት የሞት ቅጣት የሚፈጸምባቸው ፍርደኞች አሰናድታ የነበረ ሲሆን አብዛኞቹ በእስረኞቹ የይግባኝ አቤቱታዎች እንዲዘገዩ ተደርገዋል። በመጨረሻም በሰሜናዊ የአፍጋኒስታን ማዛር አልሸሪፍ ከተማ በሚገኝ የጦር ሰፈር የታሊባን ታዋጊዎች ጥቃት ከከፈቱ በኋላ ከባድ ውጊያ እየተካሄደ መሆኑን የሀገሪቱ ባለስልጣናትና ሽምቅ ተዋጊዎቹ ተናግረዋል። የአፍጋኒስታን የመከላከያ ሚኒስቴር ቃል አቀባይ በንጽጽር ሰላማዊ በሆነችው ባልክ ክፍለ ሀገሯ ከተማ ቢያንስ አንድ ወታደር መገደሉንና ብዙዎች መቁሰላቸውን ነው የገለጹት። ዜናው አበቃ። ቮይስ ኦፍ አሜሪካ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ፣ በ22 ሜትር ባንድ በ13860 ኪሎ ሄርዝ፣ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሚያዝያ 13209 ዓ ም ምሽት ፕሮግራም ነው። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በረጲ አካባቢ በተለምዶ ቆሼ የሚል ተቀጥያ ስም በተሰጠው ቦታ በደረሰው አደጋ ሕይወታቸውን ያጡ ቤተሰቦች ትናንት አደጋው የደረሰበትን አርባኛ ቀን አስበውለዋል። ይሄ ክፍል ስከፍል ስቱዲዮ ነው። እቺ ተሰጣኛለች የተከራይ ስለሆን ተሰጣኛለች። አይቼዋለሁ ሂጂ አይቼዋለሁ። ምንም ነገር ምንም ምንም ነገር የለውም። ከዚያች ላይ እንደዚህ ኑሮ ለሱም ውሃ የለውም፣ መብራት የለውም፣ እንዴት ይገባል? እዚያ ላይ አቶ ባየህ ከሰባት ቤተሰባቸው ጋር ጉዳት በደረሰበት የረጵያ አካባቢ ተከራይተው ይኖሩ ነበር። ቤታቸው ከወደመባቸው መካከል የተናገሩም አሉ። የቤት ካርታውን ሰጥቶናል። ካርታውን ቢሰጠንም ግን ለቤት መስሪያ ተብሎ አንድ ሚሊዮን ብር የተፈቀደው እስካሁን ምንም እጃችን ላይ የገባ ነገር የለም። የቤት ኪራይም ተፈቅዷል የአንድ ሚሊዮኑም ተፈቅዷል በወረቀት የተሰጠን ቴዲ ይባላል። በአደጋው አባቱንና ሌሎችም የቤተሰቡን አባላት አጥቷል። ሁለቱንም ለጥያቄው መልስ ዝግጅት ላይ ይቀርባሉ። ጠብቋቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተንበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ድርድር ለመጀመር እየተዘጋጁ ያሉት ገዢው ኢህአዴግና ሀገር አቀፍ ፓርቲዎች ከመካከላቸው ሶስት ቋሚ አደራዳሪዎችን መርጠዋል። የድርድሩን አጀንዳ የሚያደራጅ ኮሚቴም አቋቁመዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ዘገባ አለው። የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በተሰኘው ሰነድ ላይ የሚያደርጉት ውይይት በመጠናቀቁ ነው ኢህአዴግና አገር አቀፍ ፓርቲዎች ወደ ቀጣይ ጉዳዮች የገቡት። በዚህ ሰነድ ከተጠቀሱት ነጥቦች የበለጠ ጊዜ የወሰደው ደግሞ የአደራዳሪዎች ጉዳይ ነው። ሶስተኛ ወገን በአደራዳሪነት መሳተፍ እንዳለበት የጠየቁ ፓርቲዎች በአንድ ወገን፣ በራሳቸው በፓርቲዎቹ እንዲመራ የሚፈልጉት ደግሞ በሌላ ወገን ሆነው ያለ ስምምነት ሳምንታትን አስቆጥረዋል። ራሳቸውን ስድስቱ በማለት የሚጠሩትና ሌሎች ፓርቲዎች ሶስተኛ ወገን በአደራዳሪነት እንዲሳተፍ ሲጠይቁ ኢህአዴግና ሌሎች ደግሞ በራሳቸው በፓርቲዎች እንዲመራ አቋማቸውን ሲገልጹ ቆይተዋል። ከስምምነት የተደረሰውም ራሳቸውን ስድስቱ በማለት ከሚጠሩት ፓርቲዎች ከሰማያዊ በስተቀር አምስቱ ልዩነታቸውን አስመዝግበው በድርድሩ ለመቀጠል በመስማማታቸው ነው። ቋሚ አደራዳሪ ከፓርቲዎቹ መካከል እንዲመረጥ መግባባት ላይ የተደረሰውም ይህንኑ ተከትሎ ነው። እነሆ ፓርቲዎቹ ከትናንት በስቲያ ሚያዝያ አስራ አንድ ባደረጉት ስብሰባ ሶስት ቋሚ አደራዳሪዎችን መርጠዋል። ምርጫው በሚስጥራዊ ድምፅ አሰጣጥ የተካሄደ መሆኑን የመያድ ምክትል ፕሬዝዳንት አቶ ሙልጌታ አበበ ገልጸዋል። ዋና አደራዳሪ ከመያድ ሁለተኛው ከኢዴፓ ሶስተኛው ደግሞ ከአትፓ መመረጣቸውንም አመልክተዋል። ዋና አደራዳሪ አቶ አቶ ወይም ሊቀመንበር ሰብሳቢ እንደማለት ነው። አቶ አሰፋ ሀብተወልድ የመያድ ተቀዳሚ ምክትል ፕሬዚዳንት ተቀዳሚ ምክትል ፕሬዚዳንት ነው በፓርቲ ስልጣ ናቸው። ሁለተኛ ወይም ተቀዳሚ ምክትል አደራዳሪ ደግሞ አቶ ዋሲሁን ተስፋዬ የዴፓ አስፈጻሚ ኮሚቴ አባል ነው። ሶስተኛ አደራዳሪ ማለት ምክትል ማለት ነው። አቶ አለማየሁ የአፋ ወይም የአዲስ ራእይ ትውልድ አዲስ ትውልድ ፓርቲ ሊቀመንበር ናቸው። ይህ ምርጫ በሚካሄድበት ጊዜ በጣም በሰከነ መልኩ ነው የተደረገው። በድርድሩ ሰነድ ላይ የሚደረገው ውይይት በመጠናቀቁም አጀንዳ የማደራጀት ስራ ኮሚቴ በማቋቋም ጭምር መጀመሩንም አቶ ሙልጌታ ተናግረዋል። ቋሚ አደራዳሪ ከተመረጠ በኋላ እና አጀንዳ የሚያደራጅ ሶስት ቁጥር ያለው ኮሚቴ ያቋቁመናል። ሌላ ደግሞ መቼ? በዛ ዕለት እሮብ ማለት ነው። ሮቡ ያቋቋም ነው አቶ መላኩ መሰለና አቶ ገብሩ ከገዥ ፓርቲ ደግሞ አቶ አስመላሽ ሶስቱ አጀንዳ አደራጅ ሆነው ተመርጠዋል። በቋሚነት ሚዲያውንም ጭምር አብረው እንዲሰሩ ፍቃድ ሰጥቷል ቤቱ። ቀጣይ የሚሆነው ምንድን ነው? በዚህ አስራ አምስት ቀን ከአስራ አንድ ጀምሮ ማለት ነው። ባሉት አስራ አምስት ቀናት አጀንዳዎች ተካተው ይገባሉ። እነዚህ ለአጀንዳ አደራጅ ኮሚቴ ይደርሳል። አጀንዳ አደራጅ ኮሚቴ አጀንዳውን አደራጅቶ ከክቡር ሰብሳቢ ሲሰጥ ክቡር ሰብሳቢ ይሄ መጠናቀቁ ካረጋገጠ በኋላ ፓርቲዎቹ እንዲጠራል ያግግ ጨምሮ ማለት ነው። ፓርቲዎቹ በአጀንዳዎቹ ላይ ከተስማሙ በኋላ ዋናው ድርድር እንደሚጀመርም የመያድ ምክትል ፕሬዝዳንት አብራርተዋል። በኢህአዴግና በአገር አቀፍ የተቃዋሚ ፓርቲዎች መካከል ድርድር የሚካሄደው በፌዴሬሽን ምክር ቤት አዳራሽ እንደሆነም ተገልጿል። መድረክና ሰማያዊ ፓርቲ አሁንም ድርድሩን እንዳቋረጡ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የዕለቱ አብይ ርዕስ ነበር የቀረበው። የትንታኔው መጽሔት ይቀጥላል። ዩናይትድ ስቴትስ በምዕራብና በምስራቅ አፍሪካ የሚንቀሳቀሱትን የሽብር ኃይሎች ለማሸነፍ በሚደረገው ትግል ስታበረክት የቆየችውን ድጋፍ በአዲሱ የፕሬዚደንት ትራምፕ አስተዳደርም የምትቀጥል መሆኗን አንድ የሀገሪቱ ከፍተኛ ወታደራዊ መኮንን ጠቆሙ። በሶማሊያ ብሔራዊ መከላከያ ኃይሉን ለመገንባትም ተጨማሪ የአሜሪካ ወታደሮች መግባታቸውን አስታውቀዋል። መኮንኑ የአሚሶም ኃይሎች በአውሮፓውያኑ የዘመን አቆጣጠር በ2018 ዓመተ ምህረት መውጣት እንደሚጀምሩ በመጪው የአውሮፓውያን ዓመት ማለት ነው ተገልጿል። በዚሁ መግለጫ ወቅት መለስካቸው አመሃ ዘገባውን ይዟል። የዩናይትድ ስቴትስ የአፍሪካ እዝ በእንግሊዝኛ አጠራሩ አህጽሮት አፍሪኮም ዋና አዛዥ ጄኔራል ቶማስ ዲ ዋልድሃውዘር ትናንት ከሌሎች የአፍሪካ ከፍተኛ ወታደራዊ መኮንኖችና ዲፕሎማቶች ጋር በመሆን የቴሌፎን ጋዜጣዊ መግለጫ ሰጥተዋል። በዚህ ወቅት ከተለያዩ ሀገሮች ጋዜጠኞች ከተሰነዘሩት ጥያቄዎች መካከል አዲሱ የፕሬዚደንት ትራምፕ አስተዳደር በምዕራብ አፍሪካ በተለይ በሻድ ሐይቅ ተፋሰስ ሀገሮች አካባቢ ቦኮ ሐራም የተሰኘውን አሸባሪ ኃይል ለማንበርከክ ከሚፋለሙ የህብረ ብሔሩ የጋራ ግብረ ኃይልና በሶማሊያ ደግሞ አልሸባብን ለማሸነፍ ከሚታገለው አሚሶም ጋር የሚያደርገው ትብብር እንዴት ያለ ቅርጽ እየያዘ እንደሆነ የሚጠይቅ ነበረ። ጥያቄው የቀረበላቸው ጄኔራል ወልድሃውዘር አጭር ለማይባል ጊዜ በቻድ ሐይቅ አካባቢ ቦኮ ሐራም እና አይሲስ የተባሉትን አሸባሪ ቡድኖች ለመደምሰስ ሲደረግ የነበረውን ትግል የአሜሪካ ወታደራዊ ኃይል ሲያግዝ እንደነበረ አስታውሰዋል። የህብረ ብሔሩ የጋራ ግብረ ኃይል አዛዥ ጄኔራል ኦዴኦሱን በጋራ ጉባኤው ላይ ማለትም በዩኤስ የአፍሪካ እዝና በአፍሪካውያን ተባባሪዎቹ መካከል በተካሄደ ጉባኤ ላይ በአሁኑ ወቅት እየተከናወኑ ስላሉ ውጊያዎች ሲናገሩ እንደነበረም ጠቅሰዋል። ወደፊት ይሆናል ያሉትንም ጠቁመዋል። በዚህ ሳምንት ባደረግነው ውይይት መሠረት ወደፊት በሄድን መጠን ያለንን ድጋፍ መስጠታችንን እንቀጥልበታለን። ሁኔታው በጠየቀው መጠንም ማስተካከያ እናደርጋለን በቻድ ሐይቅ ተፋሰስ አካባቢ በህብረ ብሔሩ ጥምር ግብረ ኃይል በኩል የምናደርገው ትብብርና ድጋፍ ብዙም ሳይለወጥ የሚቀጥል ይሆናል ማለት ይቻላል። በሶማሊያ የአሚሶምን ቆይታና ብሔራዊውን ወታደራዊና የደህንነት ኃይል ለማደራጀት እየተከናወነ የሚገኘውን ስራም ከቀረቡላቸው ጥያቄዎች ተነስተው ወታደራዊ አዛዦችና የአፍሪካ ህብረት ኮሚሽን ልዩ ተወካይ መልሶች ሰጥተዋል። ጄኔራል ቶማስ ዋልድሃውዘር በአሁኑ ወቅት ተጨማሪ የአሜሪካ ወታደሮች ወደ ሶማሊያ እየገቡ መሆናቸውን እውነት መሆኑን ገልጸው እነዚህ ግን በውጊያ የሚሰ ማሩ እንዳልሆኑም አመልክተዋል። ወደ ሶማሊያ የሚገቡት ወታደራዊ አባላት ጠንካራ የሶማሌ ሰራዊት የሚገነባበትን ዘዴና ብቃት በማጎናጸፍ ረገድ እገዛ ለማበርከት ነው ብለዋል። የአፍሪካ ህብረት በሶማሊያ ያሰማራው የጦር ኃይል ወይንም አሚሶም ከሶማሊያ በሚቀጥለው ዓመት መውጣት እንደሚጀምር በእርግጠኝነት ያሳወቁት ደግሞ የአፍሪካ ህብረት ኮሚሽን ልዩ ተወካይ አምባሳደር ፍራንሲስኮ ማዴሪያ ናቸው። ባለን እቅድ መሰረት በመጪው ዓመት ማለትም በ2018 የአሚሶም ኃይሎችን ማስወጣት እንጀምራለን። ምክንያቱም ጀኔራል ዋልድሃውዘር እንዳሉትም ለዘለ ዓለሙ ሶማሊያ ውስጥ ለመኖር እቅድ የለንም። ሶማሊያ የሶማሊያውያን ናት። እኛ እንደ ሌሎች አፍሪካውያን ሁሉ የየራሳችን አገሮች አሉን። ለሶማሊያ ሕዝብ ያለንን ድጋፍ አሁንም እንቀጥላለን። የሶማሊያ ሕዝብን መርዳትም አለብን። የተረጋጋች ሶማሊያ ተጠቃሚዎች ሁላችንም ነን። የዩናይትድ ስቴትስ የአፍሪካ ሕዝና የአፍሪካ መከላከያ ኃይል ከፍተኛ ኃላፊዎች በአንድ ስፍራ ሲሰባሰቡና ሲመክሩ ይህ የመጀመሪያቸው እንደሆነ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ በጦርነት የተጎዱ አካባቢዎችን ለማረጋጋት በተያያዙ ጥረቶች ለመተባበርና ለዓለም ደህንነት ዋና ስጋቶች ናቸው ያሏቸውን የኢራንና የሰሜን ኮሪያን የኒውክሌር መርሃ ግብሮች ማስወገድ ስለሚቻልበት መንገድ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የኢጣሊያው ጠቅላይ ሚኒስትር ፓኦሎ ጀንቲሎኒ ተወያይተዋል። የሰሜን አትላንቲክ የጦር ትብብር ድርጅት አባል ሀገሮችን ስምምነትና የአውሮፓ ህብረትን ማጠናከር እንዲሁም ሽብርተኝነትን መዋጋት የሚሉት የሁለቱ መሪዎች አበይት አጀንዳ እንደነበሩም ተገልጿል። ላቲካ ሆክ ዘግባለች። ሶሎሞን ክፍሌ ያቀርበዋል። ፕሬዚዳንት ዶናልድ ትራምፕ ትላንት ሐሙስ ከኢጣሊያው ጠቅላይ ሚኒስትር ፓውሎ ጀንቲሎኒ ጋር በጋራ በሰጡት ጋዜጣዊ መግለጫ ኢጣሊያ በሜዲትሬንያን ባህር ላይ ለአደጋ የተጋለጡ ፍልሰተኞችን ሕይወት ለማትረፍ የተጫወተችውንና እየተጫወተች ያለችውን ሚና አወድሰዋል። የአውሮፓን ድንበሮች ደህንነት የመጠበቁን ጠቃሚነት ግን ጫና ሰጥተውታል። ስደተኞቹን በተመለከተ ኃላፊነት የተሞላው ተግባር የሚሆነው በመጨረሻ ወደ መጡበት ተመልሰው የአገሮቻቸውን የመልሶ ግንባታ እንዲረዱ ማስቻል ነው። ዓለማችን በየአካባቢው ለአሸባሪዎች አደጋ ተጋልጣለች ሲሉ ያከሉት ፕሬዚደንት ትራምፕ ዋነኞቹ ስጋቶች ግን ኢራንና ሰሜን ኮሪያ ናቸው ሲሉ አውስተዋል። ሚስተር ትራምፕ የደህንነት መሥሪያ ቤቶች ያን ስምምነት እንዲመረምሩ ትዕዛዝ ከሰጡ ጥቂት ቀናት በኋላም ከዚህ ቀደም ዓለም አቀፉ ማኅበረሰብ ከኢራን ጋር የደረሰውን የኑክሌር ስምምነት ዳግም ተችተዋል። ኢራን እስካሁን የስምምነቱን መንፈስ ተከትለ አልተጓዘችም። ፕሬዚደንቱ ሰሜን ኮሪያን በተመለከተም ቻይና የፒዮንግያንግን አካሄድ እንድትቀይር ኢኮኖሚያዊ ጫና ትጠቀማለች ብለው ተስፋ እንደሚያደርጉ ተናግረዋል። ትራምፕ በተጨማሪም የቻይናው ፕሬዚደንት ሺ ጂንፒንግ እርምጃ እንዲወስዱ ጫና አድርጌባቸዋለሁ ብለዋል። በግልጽ ነግሬያቸዋለሁ። ይህን የህብረተሰብ ጠንቅ ማስወገድ ከቻሉ ወይም በሰሜን ኮሪያ ስለሚቃጣው ዛቻ አንድ ነገር ካደረጉ በንግዱ ዘርፍ በጣም የተሻለ ስምምነት ያገኛሉ ብያቸዋለሁ። የኢጣሊያው ጠቅላይ ሚኒስትር ፓውሎ ጄንቲሎኒ በበኩላቸው ሀገራቸው በመጪው ወር የሰባቱን በኢንዱስትሪ የበለጸጉ ሀገሮች መሪዎች ጉባኤ ስታስተናግድ የዩናይትድ ስቴትስን ፕሬዚደንት ለመቀበል በጉጉት ትጠብቃለች ብለዋል። የእነዚህ አገሮች መሪዎች ሲገናኙ አንድነታቸው እጅግ ጠቃሚ መሆኑን ለማሳየት እድል ያገኛሉ ብያ ምናለሁ። ምክንያቱም በአሁኑ ወቅት የህብረቱ አስፈላጊነት ከመቼውም የበለጠ ነው። ትላንት ከሁለቱ መሪዎች የጋራ ጋዜጣዊ መግለጫ አስቀድሞ ጄንቲሊዮኒ እዚህ በዋሽንግተን ዲሲ በተደረገ ስብሰባ ላይ ሲናገሩ ሽብርተኝነትን ለማሸነፍ ወታደራዊ ድል ብቻ በቂ አይሆንም ብለዋል። በራካ ወታደራዊ መፍትሄ አለ፣ በደማስቆ ግን ወታደራዊ መፍትሄ የለም። ይህን አገዛዝ ለማስወገድ ያለው መፍትሄ ፖለቲካዊ ነው። የኢጣልያው መሪ አክለውም ሀገራቸው የሽብርና የትጥቅ ግጭቶችን ከሥረ መሠረታቸው ለማጥፋት ቁርጠኛ መሆኗን ነገር ግን ግቧን ለመምታት የሌሎቹ ሀገሮች ድጋፍ እንደሚያስፈልጋት አስረድተዋል። ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ25 ደቂቃ ነው አሁን በአዲስ አበባና በአካባቢዋ፣ ዋሽንግተን ዲሲ እና በአካባቢያችን ደግሞ ከቀኑ 8 ሰዓት ከ25 ደቂቃ ሆኗል። አርብ ሚያዚያ 13 2009 ዓ.ም። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየምሽቱ ከአንድ ሰዓት ተኩል እስከ 2 ሰዓት በ6080 እና በ1558 ኪሎርስ በ19 እና በ49 አጭር ሞገድ ሜትር ባንዶች ማለት ነው። እንዲሁም በናይል ሳት የምናስተላልፍላችሁን ጋቢና ፕሮግራማችንን እንድታድምጡ እንጋብዛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተከተሉን፣ ተነጋገሩ። አቀናባሪው ንጉሡ ተምሬ ነው። የምሽቱ ዝግጅታችን የምናስተናግዳችሁ እኔ ሰሎሞን አባትና ቆንጅት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ። ቪዎች ቶ አዲሱ የህዋቱ ባለስልጣን የህዛው የኢትዮጵያ ምባ ጠባቂ ነኝ ብለውስ ደግሞ አሁን ዞረው ምርጫ በርድን ያን ሁሉ መቶ በመቶ ለህዋቱ ሰጥተው ዛሬ ደግሞ ተመጣጣኝ ነበር ግድያው ብለው ያምናሉ። በጣም የሚያሳዝን ነው። እንዴት ነው ግድያ ተመጣጣኝ የሆነው? ሰው የሰው ሕይወት ከምን ጋር ነው የሚመጣጠነው? እኒህ ሰዎች ላይመለሱ ሄደው ቤታቸው ተዘግቶ፣ እናቶቻቸው፣ ቤተሰቦቻቸው እያለቀሱ እርግጠኛ ነን ከሺዎች በላይ ናቸው። ስድስት መቶ ስልሳ ዘጠኝ እንኳን ነው የተባለው። ያ እንኳን በአራት በአምስት በስድስት ሰው ቢባዛ የሚያለቅ ሰውን ህብረተሰብ በሺዎች የሚቆጠር ነው። እና ህወሓት ነው የዚህ ሁሉ ችግሩ አሁን እስኪ ዝም ብላችሁ አስቡት። የት ነው ብጥብጡ ያለው? ማን ነው የሚሻረው እና የሚሾመው? የሚሾመው በአዴንና ኦህዴን ደቡብ ህዝብ ነው። ለምን ግልጹ ነው አንነጋገርም። በነገራችን ላይ እንደሚሉት ከሆነ በምርጫ ያመጣት ሰው እንዴት ነው እነሱ የሚሽሩት? ሁለተኛ እነ በቀለ ገርባንን ሌሎች ስብታስቡ የህወሓትን አቋም ስለተቃወሙ ነው። በወልቃይት ያለው ህብረተሰብ፣ በኮንሶ ያለው ህብረተሰብ በዚህ ስርዓት የመጣ ችግር ነው ህወሓት የሚባለው ድርጅት። ዛሬ ደግሞ ከተቃዋሚዎች ጋር ደራድራለሁ ይላል። እንዴት የሚደራድረው ህገ መንግስቱን ቢከተል እኮ ይህ ሁሉ ችግር አይመጣም። ለምንድነው የወልቃይት ህዝብ የኮንሶ ህዝብ ይህ ሁሉ የሚገረፍ በገዛ ሀገሩ? ለምን ኤፈርት ይህ ሁሉ የሀገሪቷን ግማሽ ሀብት ለምን ተሸከመ? እስኪ አስቡት፣ ቁጭ ብላችሁ አስቡት። ለውድ ቪዎች እንደምናቸው ደህና ናቸው ወይ? የምታደርጉት እንደው እጅግ በጣም የከበረ አገልግሎት የሚያስደንቅ ነው። በተረፈ አንዳንድ አስተያየቶችን ግን እጅግ በጣም የሚያሳዝን ስለሆነ አስተያየት ለመስጠት ፈልጌ ነው። በሀብታሙ ላይ የሚደረግ አስተያየት በተለያየ አቅጣጫ እሰማለሁ። ሀብታሙ የተደረሰበትን ያየውን፣ የተመለከተውን ነገር አቅርቧል። እናንተም ስጠይቁት ያሳለፈበትን እውነታን ያስቀምጠው ያን እውነት መቀበል እንግዲህ የአድማጩ እንትን ነው። እናንተም ያቀረባችሁት እውነትን ማስተላለፍ ነው። በሁለቱም ወገን የምታደርጉት ነገር እጅግ በጣም ሙያዊ አቀራረብ ስለሆነ እጅግ በጣም አደንቃችኋለሁ። ከሜሪላንድ አካባቢ የምደውር ላይ እውነቱን አፈቀው እባላለሁ። ይህ በተረፈ እጅግ በማደቀው የሙያ አገልግሎታችሁ እንድትቀጥሉበት። ጤና ይስጥልኝ ቪኦኤ። ሰላም ለእናንተ ይሆን። እንኳን ለዳግማ ትንሣኤ ያደረሳችሁ ሁላችሁንም። መቼም እንደው የሀያ ቄራ ቢዘጋ በጣም ደስ ብሎኛል። እኔ ግን የሚገርመኝ ነገር እዚህ ምናልባት አስተያየት የምንሰጥበት ቅርጫት መቼ ነው የሚከፈተው? የእናንተ ቅርጫት እኮ የእኛን ድምፅ እየበላ አስቸግሮናል። አሁን እኛም በቃ እንደ ሀያቄራ እንደተዘጋው የእኛ ድምፅ ደግሞ ይከፈትልን እንላለን። በዚህ አዎ፣ ትችት ያለ ነገር ነው። እኔ ተቃዋሚ ፓርቲ ደጋፊም አይደለውም፣ ኢህአዴግንም ደጋፊ አይደለውም። እኔ ከህዝብ ጋር ማንም ያገኛል፣ ግን ቅርጫት ውስጥ ነው የምከቱት። ይሄ ነገር መስተካከል አለበት። ትልቅ ማስሚዲያ ነው። እንወዳቸዋለን፣ እናፈቅራቸዋለን። አይን ናችሁ እናንተ፣ ሁለመናችን ናችሁ። እናመሰግናለሁ። ታሪኩ ነኝ ከኖርዝ ካሮላይና። ስለ አስተያየቶቻችሁ እናመሰግናለን በነገራችን ላይ ቅርጫት የለንም። ለአድማጫችን መግለጽ የምንፈልገው የሁላችሁንም አስተያየቶችን እናከብራለን። ስለ አይነታቸው ምርጫ የለንም። የአስተያየት አሰጣጥን፣ ስርዓት፣ የሰውን የአድማጭን ስነልቦና፣ የአገላለጽ ትክክለኛነት ጠብቀው እስከመጡ ድረስ በአስተሳሰብ ወይም በያዙት መልእክት ላይ ሚዛንም የሆነ ሆነ ቅርጫት የለንም እኛ። ስለዚህ በአስተያየቶቻችሁ ቀጥሉ ባካችሁ። የስልክ መስመራችንን በድጋሚ ለማስታወስ 202 2599 42 የውስጥ መስመሩ 14 ነው። በድምጽ በተቀረጸው መመሪያ መሰረት አኑሮ አሁን ከዚህ ቀደም እንዳደረጉት ሰዎች ማለት ነው። እኔ በኢሜይል እንጂ ስልክማ አልደውል ካላችሁ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን ክቡራትና ክቡራን አድማጮች የዜናና የትንታኔው መጽሔት እንዲሁም አስተያየቶቻችሁ የሚስተናገዱበት ክፍለ ጊዜ ተጠናቋል። ሙዚቃን ጋብዛችሁ ሰበቤ በመኪያ በኃይሉ ድንቅ ነው የመኪያ ግሩም ነው ግሩም ነው ድንቅ ነው መኪያ በኃይሉ አሁን ሶስት ሰዓት ከሰላሳ ሁለት ደቂቃ ሆነ የሰዓቱን ዋና ዋና ዜና ቆንጅ ተሰማናለች። ሶማሊያና አካባቢዋ ሀገሮች ለቸነፈር ተጋልጠው ሳለ የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ የውጭ እርዳታ ለመቀነስ ያላቸው ሀሳብ አሳስቦናል ሲሉ ሁለት የሀገሪቱ ማለት የዩናይትድ ስቴትስ የምክር ቤት አባላት ገለጹ። የኬንያ የመከላከያ ሚኒስቴር በሶማሊያዊ አፍሪካ ህብረት ተልዕኮ አሚሶም ውስጥ የተሰማሩ ወታደሮቹ የጽንፈኛ ቡድን የአልሸባብ ካምፕን ደምስሰው ሀምሳ ሁለት ታጣቂ ገደሉ ብዙ ጦር መሳሪያም ወርሰዋል ሲል አስታወቀ። የኢጣሊያ መንግስትና ካቶሊካዊት ቤተ ክርስቲያኒቱ በጋራ ሆነው አፍሪካውያን ስደተኞች ወደ ኢጣሊያ የሚገቡበትን መንገድ የሚያመቻች አዲስ ዘዴ ለመፍጠር እየተሰባሰቡ መሆናቸው ተሰማ። ፈረንሳይ ዋና ከተማ ፓሪስ ሻንዘሊዜ ላይ ፖሊሱን በጥይት የገደለው ተብሎ የተጠረጠረው ታጣቂ አስከሬን አጠገብ በእጅ የተጻፈ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን የሚያሞግስ ወረቀት መገኘቱን የፈረንሳይ የጸረ ሽብር አቃቤ ሕግ ፍራንሷ ሞሊን ገለጹ። አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና የዓለም ዜና። አሁን አየር ላይ ለያዛችሁን አድማጮቻችን የአሜሪካ ድምፅን ነው እያደመጣችሁ ያላችሁት፣ በ19 በ22 ና በ25 ሜትር ባንድ እንዲሁም ናይል ሳት ላይ ነው የምንገኘው። ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሚያዚያ 13 2009 ዓ.ም ዕለተ ዓርብ ስርጭታችን ነው። የሁለተኛው አጋማሽ የመጀመሪያ ዝግጅታችን ለጥያቄው መልስ ነው። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ በረጲ አካባቢ በተለምዶ ቆሼ የሚል ተቀጥያ ስም በተሰጠው ቦታ በደረሰው አደጋ ሕይወታቸውን ያጡ ቤተሰቦች ትናንት አደጋው የደረሰበትን አርባኛ ቀን አስበው ውለዋል። በአደጋው ለሞቱት ሰዎች ቤተሰቦች ከኢትዮጵያ መንግስትና ከበጎ አድራጊ ግለሰቦች እንዲሁም ከክልል መንግስታት የተዋጣ እርዳታ ከ80 ቢሊዮን ብር ወይም ከ4 ሚሊዮን ዶላር በላይ መድረሱ በመንግስት መገናኛ ብዙኃን ተዘግቧል። በአደጋው ቤተሰቦቻቸውን ላጡ እንደ ሁኔታው ቤት፣ ቦታ፣ ጥሬ ገንዘብ እንደሚሰጥም ተነግሯል። የአደጋው ሰለባ የሆኑ ሰዎች በሶስት ምድቦች እንደሚከፈሉ እነርሱም ከአመታት በፊት በአካባቢው ቤት ቀልሰው የሚኖሩ፣ በኪራይ ቤቶች የሚኖሩና የቆሻሻውን ክምር ሰርስረው ተጠልለው የሚኖሩ መሆናቸው ተገልጿል። በሕጋዊነት ቤት ሰርተው ለረጅም ዓመታት ከሚኖሩ ቤቶቻቸው ከወደሙባቸውና ተከራይተው ከሚኖሩ ሁለት ሰዎችን ለጥያቄው መልስ ዝግጅት ጋብዘናል። በነገራችን ላይ ይህ ፕሮግራም ባለፈው ሳምንት ሳይቀርብ የቀረው ከአድማጮች ለቀረቡ ጥያቄዎች መልስ እንዲሰጡ የመንግሥት ተጠሪ ለማግኘት ወደ አዲስ አበባ አስተዳደር ያደረግነው ተደጋጋሚ የስልክ ጥሪ ምላሽ በማጣቱ ነበር። በዛሬውም ዝግጅት የከተማው አስተዳደር የኮሚኒኬሽንስ ቢሮ ኃላፊን ወይዘሮ ዳግማዊት ሞገስን ብዙ ለማግኘት ብዙ ብንጥርም ስልካቸው ስለማይነሳ የሚሉት ቢኖር ማካተት አልቻልንም። ስለ መንግሥቱ ለመናገር ፍላጎት ያለው ወይም ዝግጁ የሆነ ማንም ባለሥልጣን ቢኖር ግን እኛም ለማስተናገድ ዝግጁ ነን። በጥረታችንም እንቀጥላለን። የፕሮግራሙ አዘጋጅና አቅራቢ ትዝታ ብላቸው ነች። ለጥያቄው መልስ እሺ፣ እንደምን ዋላችሁ? አቶ ቴዲ በየነ፣ አቶ ባዬ አሉ? አለሁ አለሁ። እግዚአብሔር ይመስገን። እሺ፣ እንግዲህ ዛሬ አርባቸው ነው፣ በአደጋው የሞቱ ቤተሰቦቻችሁና ዘመዶቻችሁ ደለም እንዴ አቶ ቴዲ ያሉኝ። እስቲ ግለጹልኝ፣ እንዴ ነበር ሁኔታው? ዛሬ አርባ አርባ። ሁኔታው በጥሩ ሁኔታ እየተካሄደ ነው ከፈጣሪ ጋር እንግዲህ ያው ብዙ ሰዎች እየመጡ እየተቃመሱልን ነው። አቶ ባዬ፣ አደጋው እንግዲህ ከደረሰ ይኸውና አርባ ቀን ሆነ። እስቲ ያላችሁበትን ሁኔታ ጠቅለል አድርገው ያስረዱኝ። የእርስዎ ሁኔታ እንዴት ነበረ? መጀመሪያ እንዴት ነበረ ኑሮ? ተከራይተው ነው የሚኖሩት። ከመቶዎቹ ቤቶች ባለቤቶች አንዱ ተከራይቼ የምኖረው እነ ቴዲ ቴዲ በየነ ቤት ነው። እነሱ ጎረቤት ነበር ያለሁት። እነሱ ጋር ተከራይቼ ነበር የምኖረው። ምኖ የእነሱ ቤት ነው። የእኔ ቤት የተያዘ ነው። ተከራይቼ በምኖርበት ሁኔታ ስድስት አመት ነው እነሱ ጋር የቆየሁት እነ ቴዲ ጋር። ከዚያ ያው እንግዲህ አጋጣሚ ተከሰተብኝ። ሲከሰት በቃ ኔ ምንም ማድረግ አልቻልንም። በአሁኑ ጊዜ ያለነው ሁኔታ ከባድ ነው፣ ከባድ ነው። የተሰብናቱ እንደዚህ መኖር አንድ ሊሰርፎኛል እሱም ጋ እንዴት አድርጌ እንደማሳድገው በጣም ነገሮች ሁሉ ስታሲው በጣም ከባድ ነው። ባለቤቴ ልጄን እና የአደራ ልጄን ነው ያጣሁት። አዝናለሁ። ሶስት ቤተሰብ ነው ያጣሁት። አንደኛው አራተኛው ልጅ ተርፎልኛል። አለርት ሆስፒታል ነበር። ስንት አመቱ ነው? ሰባት አመቱ። እሺ፣ አቶ ቴዲ በየነ አከራይ ነበሩ? አዎ፣ ያ አከራያችን ልጅ ነው። እና እንደ እንደ ቤተሰብ እንደ ወንድም እንደ እህት ነው አብረን ነው የምንነው የኖር ነው አቶ ቴዲ አንተ ሞተብህ ሰው አለ በአደጋው ሰባት ሰው ነው ያጣሁት እኔ ከቤተሰቦቼ ወንድሜና አክስቴ ወንድሜ ከልጆቹ ከሚስቱ እስከ ሰራተኛ እና አቴ እና ዛሬ አርባቸው ነበረ እንግዲህ የሞተው የእስልምና ሀይማኖት ተከታይም ነው ክርስቲያንም ነው የአርባውን ስነ ስርዓት ህዝቡ ጠቅለል ብሎ በአንድነት ነው ያከበረው ልትነግረኝ ትችላለህ አብዛኛው ሰው ዛሬን ያከበረው፣ እሑድ ደግሞ የሚያከብሩ ሰዎች አሉ። ምክንያቱም አብዛኛው ሰዎች ስራ ስለሆኑ እሑድ ይገኛሉ ብለው ያከበሩ ሰዎች፣ እኛ ጋም በጥቂቱ ብዙ ሰዎች መጥቷል፣ አሁን እያከበረ ነው። በዛ ቦታ ነው የምንገኘው። ብዙ ሰው አሁን እዛው ነው ያለው ወይስ ወደ ሌላ ቦታ ተሰራጭቷል። ተበታትኗል በጣም ብዙ ሰዎች ተበታትኗል በየቦታው። የተበታተኑት ወዴት ወዴት እንደሄዱ ታውቃላችሁ? መንግስት ቦታ ሰጥቷቸው ቤት ሰጥቷቸው ነው ወይስ ከሰዎች ጋር ተጠግተው በፊት እንደነበረው በድንኳን ነው ህዝቡ ያለው። ህዝቡ ያለበትን ሁኔታ አቶ ባየን ቢሆን ውስጥ ያስረዱኝ። እሺ፣ አሁን ባለንበት መንግስት የሰጠው ቤት ዝም ብሎ ቤት ማለት ይቻላል። ምክንያቱም ቀለም የለው ምን የለው ኮርኒስ የለው ምንም ምንም ነገር የለም። እኔ አይቻለሁ። እኔ አንዲስ ክፍል ስቱዲዮ ነች ተሰጣኛለች፣ ተከራይ ስለሆን ተሰጣኛለች። አይቼዋለሁ ብቻ አይቼዋለሁ። ምንም ነገር ምንም ምንም ምንም ነገር የለውም። ከዚያች ላይ እንደዚህ ኑሮ ለሱም ውሃ የለውም፣ መብራት የለውም። እንዴት ይገባል? እዚያ ላይ አካባቢው እንዳለ አፈር ነው፣ ትቃ ነው። እዚያ ለመግባት በጣም ከባድ ነው። አሁን በአሁኑ ጊዜ እኔ እየኖር ያለሁት ዘመድ ጋር ነው፣ ተጠግቼ ነው እየኖር ያለሁት። አሃ የት ነው ቦታው? ይሄ ቤቱ የተሰጠው ሰፈር ነው። አሁንም የምኖረው እዛው ሰፈር ነው። ኮንዶሚኒየም የተሰጠን ቅንጦም የሚባለው ማረ ቤታች ነው እሺ ቴዲስ ስለዚህ ምን የምታውቀው አለ አንተ እንግዲህ ከአከራዮቹ ከመቶዎቹ ቀደም ብሎ ቤት ከሰሩት መካከል ናቸው። ቤተሰቦች እና ቤት ተሰጥቷቸዋል፣ ቦታ ተሰጥቷል። ግን ያ ቦታ ላይ እስካሁን በእጃችን ምንም አልገባ፣ አሳይቶናል። ብርም ምንም ነገር የሰጠን ነገር የለም እስካሁን ምንም የተደረገልን ነገር የለም። መሬቱን አይተናል፣ ግን ካርቶን ቤት ቆርቆሮ ቤት እንኳን ለመስራት ፍቃድ አልሰጠንም። እንኳን ለመጠለል ለመጠለል ማለት ነው። ያው እንግዲህ ይሄ ፕሮግራም እኔ አሁን እናንተን የማወያይበት ፕሮግራም ለጥያቄው መልስ ይባላል እና ከአድማጮች ጥያቄዎች መጥተውልናል እና እስቲ አንዳንዶቹን የአድማጮቹን ጥያቄ ላሰማችሁ አንድ በአንድ እናንተ ትመልሱልኛላችሁ። አላችሁ ተናስለኝ እንደምን ቢዎች በጣም አመሰግናለሁ እድሉን ስላገኘው። ቆሸ ተብሎ በተለምዶ በሚጠራው ሰፈር ላይ የደረሰውን አደጋ አስመልክቶ በእውነት እኔም ሐዘኔ ለመግለጥ እፈልጋለሁ። ጥያቄ በተለይ መንግስት፣ የአዲስ አበባ መስተዳደር አካባቢ ለተጎዱ ሰዎች የቤት ካርታ፣ የአንድ አመት ገንዘብ ለክራይ ቤት የሚሆን ወደ አንድ ሚሊዮን የሚጠጋ መስሪያ ገንዘብ እሰጣለሁ እያለ ብዙ በቴሌቪዥን እንሰማለን። አሁን እነዚህ የተጎዱ ሰዎች በዚህ ገንዘብ ላይ ምን ያህል ሚና አላቸው? ለምሳሌ የአማራ ክልል ወደ አምስት ሚሊዮን ብር የተከበሩት ዶክተር ሼክ አላሙዲን ወደ አርባ ሚሊዮን ብር ሌሎችም እንደዚሁ ካምፓኒዎችም የተለያዩ ገንዘቦች ሰጥተዋል። እና ይህን ገንዘብ ቁጥጥርና ክትትል የሚያደርጉበት እኒህ ተጎጆዎች ምን አይነት መካኒዝም አብጅተዋል? ከአዲስ አበባ መስተዳደር ጋር ሆነው ገንዘቡን እንዳይመዘበር ለምሳሌ ካምፓኒዎች ቤቱን እንሰራለን ብለው ወስደው በአምስት መቶ ሺ ብር የሰረቱን ቤት ወደ አንድ ሚሊዮን ነው ብለው ቢሉ ይህንን ቁጥጥር የሚያደርጉበት ጉዳይ ምን ያህል እነሱ ክትትልና በኮሚቴስ ምን ያህል አብረው እየሰሩ እንደሆነ ግልጽ ነው ያደረጉት ነው። እናመሰግ እንግዲህ፣ ሰምታችኋል ጠያቂያችን የሚሉትን እናንተ ተደራጅታችሁ ይሄ ከህዝብ ተዋጣ የተባለውን መንግስትም ያበረከተውን የየክልሉ መንግስትም በጎ አድራጊ ግለሰቦችም ያበረከቱትን ገንዘብ በምን ሁኔታ ነው እየተቀበላችሁ ያላችሁት? ነው የሚሉት በገንዘብ መልክ ነው ወይ በቤት ነው ወይ በካርታ መልክ ነው ወይ ነው የሚሉት። እስቲ ቴዲ ብታብራራልኝ መልስ ብትሰጠኝ። በእርግጥ መንግስት አሁን ካርታ የቤት ካርታውን ሰጥቶናል። ካርታውን ቢሰጠንም ግን ለቤት መስሪያ ተብሎ አንድ ሚሊዮን ብር የተፈቀደው እስካሁን ምንም እጃችን ላይ የገባ ነገር የለም። የቤት ኪራይም ተፈቅዷል፣ የአንድ ሚሊዮኑም ተፈቅዷል በወረቀት ነው የተሰጠን ያው ወረቀቱን ግን ወስደን ማህበራዊ ጉዳይ ያስገብተናል ብሩን ለመውሰድ ከሆኖም ግን ትዕዛዝ ስላልመጣልን ያው ካርታውን ኮፒና የምንወስድበትን አንድ ሚሊዮን የቤት ኪራዩን አንድ ላይ በተሰራበት ሁኔታ ነው ያለው። የተሰራ ውሳኔ ስላልመጣልን፣ ይሰራላቸው የሚል ነገር ስላልመጣ ይሄንን ኮፒ አድርጋችሁ ስልካችሁን ቁጥራችሁን ስጡን የሚል ነገር ነው የመጣውና ይሄንን ነገር ደግሞ ያው ሰተናቸው እስካሁን ምንም አንድም ብር እጃችን ላይ የደረሰ ነገር የለም። መልካም ነው ቴዲ። እናንተ የምትቀበሉት ይህንን ገንዘብ ከአዲስ አበባ ከተማ አስተዳደር ነው። አዲስ አበባ ከተማ አስተዳደር ያው ገንዘቡን አይ ቲንክ ለማህበራዊ ጉዳይ ነው ያስተላልፈው። ምስል እኛ ከማህበራዊ ጉዳይ ነው ብሩን ተወስዳላችሁ ተብለን የነበረው እና ያኔ ካርታ ርክክብ ይካሄዳል ተብሎ እኛ ያው በሰዓቱ በቼክ ይሰጠናል ብለን እንጠብቀን ነበረ፣ ግን አይነቱ ነገር ሳይሆን ያው እያንዳንዱ በቤት ክራይ በወር ሰባት ሺ ብር፣ ሰማንያ አራት ሺ ብር ለዓመት አንድ ሚሊዮን ብር፣ ያው የነፍስ ዋጋ ደግሞ አርባ ሺ ብር በአንድ ሰው፣ ከዛም ደግሞ ለምግብ ፍጆታ ለሶስት ወር በአራት ሺ አምስት መቶ ብር ሳት ተሰርቶ እና ተሰልቶ የተሰጠ ነገር ነበረ። የተሰጠ ነገር ነበረ ስልሽ ያው በገንዘብ ሁኔታ ሳይሆን ያው በወረቀት ላይ ተሰፍሮ ይሄን ያህል ብር ይደርሳል የሚል ነገር ነው። እኛ ግን ቼክ ነበር የጠበቅነው። ከዛም በኋላ ያው አሁን ኦልረዲ ሶስት ሳምንቱንን ዶክመንቶችን አስገብተን ያው በመጠባበቅ ላይ ነው ያለ ነው። ስንጠይቃቸውም እዛ ያሉት ከላይ ፈቃድ ስላልመጣ ይሰራላቸው የሚል ነገር እስኪመጣ ነው የምንጠብቀው። ካልመጣ ግን በፍጹም ምንም ነገር ልናስተናግድ አንችልም ብለው ነው የመጣ ነው። ያው እኛም የቤት መከራያን ብርም የለንም ምክንያቱም ሁሉም ነገር እዛው ወድመዋል። እጃችን ላይ ምንም ነገርም የለም። ያው በሰዓቱ የቀብር ማስፈጸሚያ የተባለ የተሰጠ ነበረ። በሰዓቱ ለአንዳንድ ጉዳዮች አውለነዋ አስር ሺህ ብር። አሁን ግን ያው ተሰርቶም እስካልተሰጠን ድረስ ምንም የምናደርገው ነገር የለም። ምክንያቱም በአሁኑ ሰዓት የቤት ኪራይ በጣም በጣም ውድ ነው። የመከራየትም አቅሙም የለንም። ከዚህ በኋላ ራሱ እንዴት ማድረግ እንዳለብን ራሱ አሁን አንዱ ከአንዱ እየተበዳደረ ነው ያለው። ዛሬ የአርባ ቀን መታሰቢያ ነው። እስካሁን በድንኳን በቆርቆሮ መጋዘን ቆይተናል። ከዚህ በኋላ ደግሞ የት እንደምንሄድ ራሳችንም አሁን ግራ ገብቶናል። አሁን ሁሉም ነገር ጨለማ ነው የሆነብን። ወደ ኋላ ልመልስህና ምን አይነት ቤት ነበራችሁ እናንተ? ስንት ክፍል ቤት ነው ቤት? የኛ ቤት ሸክላ ነው የሰራሁት። ስንት ክፍል ትልቁ ቤት ወደ ስድስት ክፍል ቤት ነው። ዋናው ትልቁ ቤት ማለት ነው። ሰርቪሶች አሉ፣ መኪና ቤቶች አሉ፣ ኮሪደር አለ። ዋናው ቤት ማለት ነው። ከኋላ ደግሞ ሰርቪስ ቤቶች ደግሞ እኛ ወጣት እንደ መሆናችንን መጠን የራሳችንን ሰርቪስ ቤቶች አሉ። እሱም ወደ አምስት ክፍል ነው። ከኋላ አምስት ክፍል ያለው የሰርቪስ ቤት ነበራችሁ። ለዚህ እንግዲህ ካርታ ተሰጣችሁ? የእሱ ነገር እንኳን የካርታ የተሰጠው ለአባውራ በሚል ነው እንጂ አሁን እኔ አባውራ ልጅ ነኝ እኔ አሁን ትዳር መስርቼ እህቴም ትዳር መስረታ ልጆችም ወልዳ ሁለት ልጆች አሏት። አንደኛዋም እንደዚሁ እህቴ ትዳር መስረታ ሁለት ልጅ ወልዳለች። ዜን አሁን መንግስት፣ ብሎ ያለው ለአባወራ ልጆች ቤት ሰርቼ እሰጣለሁ የሚል ነገር አውጥቷል። ግቢ ውስጥ ይኖሩ ስለነበረ ማለት ነው። እኛ ደግሞ አንዳንድ በስራ ምክንያትም ያልተመቸንም ሰዎች ነበርንና ከወጣን ከአንድ ወር ከምናምን አምስት ወር ምናምን የሆነን ሰዎች አለን። ያንን ቤት አከራይተን እኛ ደግሞ እዛ ጋር ያንን ብር ወስደን እዛ እየከፈልን ተከራይተን የምንኖር ነበርን። ግን መንግስት ምንድን ነው፣ በቃ እናንተ አይገባችሁም፣ ያባወራ ልጆችን ብትሆኑ ሊገባቸው የሚችለው ነገር ከአባታችሁ ነው እንጂ መንግስት ያወጣው ፓኬጅ እናንተን አይመለከትም ብለው ነው ምትል። አሁን ይሄ ሁለት ልጆች ወልደ እዛው አንድ ክፍል ይዛ እየኖረች ነው ያለ አንድ ቤት ማለት ነው። ሆኖም ግን አባታችን በህይወት ስለሌለ አባታችን ቤት እየኖርሽ ነው በሚል እሷን አሁን ከዚህ ፓኬጅ ውስጥ አውጥተዋታል። ይህንን ነገር ደግሞ እኛ የግባኒ ብለናል። ልክ አይደለም አሰራሩ። ምክንያቱም እህታችን ልጆቹን ይዛ እዛው በአደጋው እሮጣን ያመለጠችው ምንም ነገር የደረሰ ነገር የለም በወረቀት የሰፈረ ነገር ነው እንጂ ወይም ደግሞ እኛ ምንም ነገር ከመስማታችን በፊት ሚዲያ ላይ ነው የምንሰማው። እሺ፣ መስመር ላይ ቆየኝ። ቴዲ መስመር ላይ ቆየኝ። ወደ አቶ ባዬ ልመለስ። እሺ፣ አቶ ባዬ እርስዎ ደግሞ ከተከራዮች ወገኖትና ቤት ተሰጥቶናል፣ ነገር ግን አልተለሰነም እንዲህ እንዲህ ብለው ነው ያስረዱኝና ይሰጣል የተባለ ገንዘብ አለ ለእናንተ ክቡራትና ክቡራን አድማጮች በመግቢያው ላይ አራት ሚሊዮን ዶላር ወይም 80 ቢሊዮን ብር የተባለው 80 ሚሊዮን ብር ተብሎ እንዲስተካከል ከይቅርታ ጋር እንጠይቃለን። ቀደም ሲል በመግቢያው ላይ እንደተጠቀሰው የተከበራቸው አድማጮች በዚህ ዝግጅት ላይ እንዲሳተፉ የአዲስ አበባ አስተዳደር ተጠሪዎችን ለማግኘት ለሁለት ተከታታይ ሳምንታት ያደረግነው ጥረት አልተሳካም። በነገው ምሽት ይህ ዝግጅት ከቀሪ ክፍሉ ጋር በሙሉ ይቀርባል። ተከታተሉት። ተከታዩ ዝግጅት አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢ አዳንች ፍሳዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ግብፅ በኢትዮጵያ ሰላም እንዳይኖር የሚጥሩ ወገኖችን ለማስቆም ተስማምታለች የተባለ ሙዚቀኛዋ እማሆይ ጽጌ ማርያም ገብሩ። ጥርጣሪ ቢኖርም ዩናይትድ ስቴትስ ከአፍሪቃ ጋር የምታካሄደው ጸረ ሽብር መቀጠሉ ተገለጸ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢትዮጵያ የተካሄዱትን ተቃውሞዎች ከጀርባ ሆነው የሚቆሰቁሱ ጸረ ሰላም ኃይሎች ያሏቸውን የሚያካሄዱትን ተቃውሞ እንቅስቃሴ ለማቆም ግብፅ ተስማምታለች ሲሉ ለሀገር ውስጥ ሚዲያ መናገራቸውን አፍሪካኒውስ ዳት ካም የተባለው ድረገጽ ዘግቧል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን ያሉት በሀገሪቱ ስላሉት አበይት ጉዳዮች ለሀገር ውስጥ ጋዜጠኞች በተናገሩበት ወቅት ነው። ኢትዮጵያ ውስጥ ግጭት ከማቀጣጠል ጋር የተያዙ ማናቸውም አይነት ሰዎችና እንቅስቃሴን ለማስቆም ግብፅ መስማማቷን ጠቅላይ ሚኒስትር ኃይለ ማርያም መናገራቸውን ዘገባው ጠቅሷል። ግብፅና ኢትዮጵያ ተቃዋሚ የሚዲያ መረቦች በተለይም የኦሮሞ ሚዲያ ኔትወርክ እና ሌሎች የኢትዮጵያ መንግስት አሸባሪ የሚላቸውን ተቋማት እንቅስቃሴን ለማስቆም ቁርጠኛ መሆናቸውን ጠቅላይ ሚኒስትሩ አስታውቀዋል ሲል የዜናው አገልግሎት ጠቁሟል ይላል አፍሪካኑስ ድረገጽ። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በበኩላቸው የግብፅን ሕዝብ አንጎዳም። ይሁንና የተፈጥሮ ሀብታችንን በመጠቀም ተግባር እንዲረዱን ያስፈልጋል ግባችንን ለማስፈጸም አብረን መስራት እንዳለብን ለግብፅ ህዝብ ለማስገንዘብ ነው እዚህ የመጣሁት፣ ማለታቸውን አፍሪካ ኒውስ ድረገጽ ጠቅሷል። የኢትዮጵያ ውጭ ጉዳይ ሚኒስትር ይህን ያሉት ከሀገሪቱ ፕሬዚደንት አልሲሲና ከአቻቸው ሳሚ ሹክሪ ጋር ለመነጋገር ወደ ግብፅ በሄዱበት ወቅት ነው። የግብፁ መሪ በበኩላቸው ካይሮ የሁሉም ሀገሮች ሉዓላዊነትን ታከብራለች፣ በጎረቤቶቹ ሀገሮች የውስጥ ጉዳይ አትገባም፣ በነሱም ላይ አታሴርም ማለታቸውን አፍሪካኖስ ድረገጽ ጠቅሷል። በጋርዲያን ጋዜጣ ድረገጽ በበኩሉ ስለ 93 ዓመት ዕድሜ እማሆይ ጽጌ ማርያም ገብሩ ጽሑፍ አቅርቧል። የክላሲካል ሙዚቃ ደራሲ እና ፒያኖ ተጫዋች የሆኑት እማሆይ ኢየሩሳሌም በሚገኘው የኦርቶዶክስ ቤተ ክርስቲያን ትንሽ ቤት ውስጥ እንደሚኖሩ ትንሿ ቤታቸውም ትንሽ አልጋና የኢትዮጵያን ባንዲራ የለበሰ ፒያኖ እንዳለበት ጽሑፍ አውስቷል። የሙዚቃ ክሮች፣ በእጅ የተጻፉ ጽሑፎች ይታያሉ። የአጼ ኃይለ ሥላሴ ምስሎችም ተሰቅለዋል። ራሳቸው የሳሏቸው ሃይማኖታዊ ስዕሎችም ትንሿን ቤታቸውን እንዳደመቁ ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። ሰባት ቋንቋዎች የሚናገሩት ማዊ ጽጌ ማርያም በተንደላቀቀ ኑሮ ያደጉ ናቸው። እሳቸውና እህታቸው በውጭ ሀገር ሄደው ለመማር የመጀመሪያዎቹ ነበሩ በስድስት ዓመታቸው ነበር በጅቡቲ በኩል ወደ ስዊዘርላንድ የሄዱት እዛ አዳሪ ትምህርት ቤት ገቡ እንደ አውሮፓ አቆጣጠር በ1930ዎቹ ዓመታት ወደ ኢትዮጵያ ተመልሰው በመንግሥት ስራ ተቀጥረው ለመስራት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ለመዘመር በኢየሩሳሌም ለፓትርያርኩ አስተርጓሚ ሆነው ለመስራት የመጀመሪያዋ ሴት ኢትዮጵያዊት እንደሆኑ ጽሑፉ ያወሳል አጼ ኃይለ ሥላሴ ፊት ቀርበው ይዘፍኑ እንደነበር፣ መኪና ይነዱ፣ ፈረስም ይጋልቡ እንደነበር ጽሑፉ አክሏል። ገና በአስራዎቹ ዕድሜ ክልል ውስጥ እያሉ እንኳን በሴቶችና በወንዶች መካከል ልዩነቱ ምንድን ነው? እኩል ነን ይሉ እንደነበር መናገራቸውን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። ቤኒቶ ሙሶሊኒ እንደ አውሮፓ አቆጣጠር በ1936 ዓ ም ኢትዮጵያን በወረረበት ወቅት ሶስት የቤተሰቦቻቸው አባላት እንደተገደሉ እሳቸውም ወደ አውሮፓ እንደሄዱ ከዚያም ሙዚቃ ለማጥናት ካይሮ ሄደው ከቆዩ በኋላ ሞቃቱ አየር ስላልተስማማቸው ወደ አዲስ አበባ እንደተመለሱ ጽሑፉ ገልጿል። እማሆይ ጽጌ ማርያም ገብሩ ያነጋገረቻቸውን ጋዜጠኛና ባልደረባዋን ስለ ዓለም ፖለቲካ ይጠይቋቸው እንደነበር፣ ስለ ሂለሪ ክሊንተንና ስለ አንገላ ሜርከል እንደጠየቋቸው አንገላ ሜርከልን እንደሚወዱ ትራምፕን ግን እንደማይወዱ መግለጻቸውን ጋዜጠኛዋን ለእኩልነት እንድትታገል እንደመከሯት ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። በምኩስና ዓለም ከገቡ በኋላ በሰሜን ኢትዮጵያ በሚገኝ ገዳም ለአስርተ ዓመት ያህል ባዶ እግራቸውን ይሄዱ እንደነበር ጽሑፉ ሳይጠቅስ አላለፈም። ኤንፒአር የተባለው ብሔራዊ ፓብሊክ ሬዲዮ ድረገጽ ደግሞ ዩናይትድ ስቴትስ ረድኤት በማቅረብ የመቀጠሏ ጉዳይ አጠራጣሪ በሆነበት በአሁኑ ወቅት አፍሪቃ ላይ የሚደረገው ፀረ አሸባሪነት ትብብር እንደቀጠለ ነው ይላል። ካሜሩንን ከቻድ መዲና በሚሊዮቻርና ሎጎን ወንዞች የቻድ ወታደሮችና ሌሎች ልዩ ኃይሎች እንዲሁም አራት መትረየሶች የተተከሉባቸው ጀልባዎች ይታያሉ። በከባድ የታጠቁ ወታደሮች ቦታ ለመያዝ ቁልቁል ሲወርዱ ይስተዋላሉ። ተጠባባቂ ኃይሎች ደግሞ መትረየሳቸውን ደግነው ይጠባበቃሉ። ወታደራዊ ልምምድ እስላማዊ መንግሥት ነኝ ከሚለው ቡድን ጋር የተሳሰረው ቦኮ ሐራም መሪን እንዴት መያዝ እንደሚቻል የሚያስተምር ወታደራዊ ልምምድ አካል መሆኑን የኤምፒአር ሬዲዮ ጣቢያ ድረገጽ አውስቷል። ፍሊንትሎክ 2017 የሚል ስያሜ የተሰጠው በዩናይትድ ስቴትስ የተመራው ቻድ ውስጥ ለሶስት ሳምንታት ያህል የተካሄደው ጸረ ሽብር ወታደራዊ ልምምድ ባለፈው ወር አብቅቷል። ቻድና በአካባቢው ያሉት ሀገሮች ካለፉት ስምንት ዓመታት ወዲህ የቦኮ ሐራም ጥቃቶች ኢላማ ሆነው ቆይተዋል። የቦኮ ሐራም እንቅስቃሴ የተጀመረው በሰሜን ምስራቅ ናይጄሪያ ሲሆን ወደ አጎራባች ሀገሮችም ተስፋፍቶ በብዙ ሺህ የሚቆጠሩ ሰዎች አልቀዋል። ወደ ሶስት ሚሊዮን የሚጠጉ የክልሉ ተወላጆች ደግሞ ከመኖሪያቸው ተፈናቅለዋል ይላል የኤንፒአር ድረገጽ። በአሁኑ ወቅት የፕሬዚደንት ዶናልድ ትራምፕ አስተዳደር ወታደራዊ ባጀትን ከፍ በማድረግ ለውጭ ሀገራት የሚሰጠውን እርዳታ በጣም ለመቀነስ አቅዷል። ይህ እንግዲህ ዩናይትድ ስቴትስ ከአፍሪካ ሀገሮች ጋር በመተባበር ለምታካሂደው ጸረ አሸባሪነት ጥረት ምን ማለት እንደሆነ ግልጽ አይደለም ይላል ኤንፒአር ድረገጽ ላይ የወጣው ጽሁፍ። የኦባማ አስተዳደር የአሜሪካ ወታደሮችን ከማስፈር ይልቅ አሸባሪነትን ለሚታገሉ ሀገሮች እርዳታ መስጠት ላይ ያተኮር እንደነበረ፣ ባለፈው ዓመት አሜሪካ የቻድ ሀይቅ ተፋሰስ በመባል ለሚታወቁት ሀገሮች ናይጀሪያ፣ ኒጀር፣ ቻድ እና ካሜሩን 156 ሚሊዮን ዶላር ለወታደራዊ ድጋፍ፣ ለስልጠናና ለድንበር ጥበቃ እንዲውል ሰጥቷል። ዩናይትድ ስቴትስ ካለፈው ዓመት አንስቶ ለቻድ ተፋሰስ ሀገሮች ከ321 ሚሊዮን ዶላር በላይ ሰጥታለች። 175 ሚሊዮን ዶላር የሚሆነው በአስቸኳይ የምግብ ረድኤት ላይ እንደዋለ ኤምፒአር የተባለው ብሔራዊ ፓብሊክ ሬዲዮ ድረገጽ ጠቁሟል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ክቡራትና ክቡራን አድማጮች ዝግጅቶቻችን ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። እስኪ ማጠቃለያ ዜና እናሰማችሁና ወደ ቀሪ ጉዳዮቻችን እናልፋለን። ዩናይትድ ስቴትስ ዊኪሊክስ የሚባለው ምስጢራዊ ሰነዶችን የሚያጋልጠው ድርጅት መስራች ጁሊያን አሳንጅን ልትከስ እየተሰናዳች መሆኗ ምንጮች ለሲኤንኤን ገለጹ። የዩናይትድ ስቴትስ የፍትህ ሚኒስቴር አውስትሬሊያዊውን ሰነድ ፈልፍሎ አጋላጭ አሳንጅን በሺዎች የተቆጠሩ ምስጢራዊ ሰነዶችን ይፋ ካደረገበት እንደ አውሮፓውያን ከ 2010 ዓ.ም ጀምሮ ምርመራ ሲያካሄድበት ቆይቷል። የማዕከላዊ ስለላ ድርጅት የሲአይኤ ዲሬክተር ማይክ ፖምፔዮ ባለፈው ሳምንት ዋሽንግተን ውስጥ ባደረጉት ንግግር በሁለት ሺህ አስር ያን የዩናይትድ ስቴትስ የጦር ሰራዊት ተንታኝ በአብዛኛው በዩናይትድ ስቴትስ ላይ ያተኮሩ የተወሰኑ ምስጢራዊ መረጃዎችን እንዲጠልፍ መመሪያ የሰጠው ዊኪሊክስ ነው ብለዋል። የፍትህ ሚኒስቴር አቃቢ ህጎች ከዊኪሊክስ ጋር ግንኙነት ያላቸውን ሰዎች ለመክሰስ የክስ ረቂቅ እያዘጋጁ መሆኑን ዋሽንግተን ፖስት ጋዜጣ ዘግበዋል። አመሰግናለሁ ቆንጂት። ለማጠቃለያው ዜና አንዲት አጠር ያለች ታሪክ ላጫውትች ቆንጂት እንዲሆነ፣ አጫውተንሺ ከአፈ ታሪክ በቆየልን ወግ መሰረት አፕሪል 21 ወይም በኢትዮጵያ ቀመር መያዝ 12 753 ዓመተ ፍዳ ወይም ዓመተ ዓለም የንጉሥ ኑሚቶርና የንግሥት አልባ ሎንጋ ልጆች የሆኑት ሩሙይ ሮሙዩስ እና መንትያ ወንድሙ ሬሙስ ወላጆቻቸውን ያጡና አንዲት የዱር ተኩላ ወስዳ ታሳድጋቸዋለች። ተኩላይቱ የጉዲፈቻ እናታቸው ሆነች። ይህ አፈታሪክ መነገር የጀመረውን ቢሆን ከክርስቶስ ልደት በፊት በአራተኛው መቶ ክፍለ ዘመን አካባቢ ነው። እናም ሁለቱ ወንድማማቾች ሕፃናት የተገኙበት ቦታ ከስማቸው ቅንብር ሮም ተብሎ ተጠራ። ሮማም ተቆረቆረች። እነሆም ልክ ዛሬ ሮማ ሁለት ሺህ ሰባት መቶ ሰባ ዓመቷን ደፈነች። የጣሊያን ምልክትም ተኩላ የሆነው ለዚህ ነው። የሚገርም ነው። ተኩላ ጥሩ እንስሳ ነበር ማለት ነው። ጥሩ ሆና ተገኘች ለነ ሮሚውስ ማለት ነው። ክቡራትና ክቡራን አድማጮች ዛሬ አንድ የዩናይትድ ስቴትስ ሀያ ሁለት ብር ከሰባ ሳንቲም ተመንዝሯል። የኢትዮጵያ ብሔራዊ ባንክ ላለፉት ሁለት ሳምንታት በነገራችን ላይ ዌብሳይቱን አላደሰም። ከኢንተርኔት ያገኘት መረጃ ነው። ከሚቴዎሮሎጂ ኤጀንሲ ባገኘት መረጃ መሰረት ነገ ቅዳሜ ሚያዝያ አስራ አራት አዲስ አበባ ከፊል ፀሐያማ ትሆናለች። ከፍተኛ ሙቀቷ አስራ ሶስት ዝቅተኛ ይቅርታ፣ ከፍተኛ ሙቀቷ ሀያ ሰባት ዝቅተኛው 13 ዲግሪ ሴልሽየስ ይሆናል። ለስንብት ሙዚቃ እንጋብዝ እያለን ነው ንጉሱ ታምሬ። ዋ እናሚቴ ጃለልቲኬ ምንድን ነበር ትርጉሙ? ቆንጂት ያንቺ ሀገር ዜማ ነው ያስገኝ ያንተ ፍቅር በዘበዘኝ በዘበዘኝ አስቸገረኝ ማለት ነው ብዬ ነው የማምነው። ከተሳሳትኩ ንጉሱ ያርመኝ። አመልማል አባተነች የምትዘምርላችሁ እስከ ዝግጅታችን ፍጻሜ ድረስ። በእኛ በኩል በዚሁ እንሰናበታለን። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጂት ታየነን። አብራችሁን ስለቆያችሁ እናመሰግናለን። ቴክኒሻኑ ሻውንጋን ቻንግ፣ እንዲሁም የፕሮግራሙ አቀናባሪ ንጉሱ ታምሬ ነው አብረውን ያመሹት። ትግርኛ ቋንቋ ስርጭት እስከሚደርስ በዚህ በሐመልማል ሙዚቃ ቆዩ።